አቶ አክሊሉ ትክዬ ባለፈው ዓመት ከራያ ማንነት ጋር በተያያዘ አላማጣ አካባቢ ተፈናቅለው በአካባቢው ከሚገኙ የተፈናቃይ መጠለያዎች መካከል ራያ ወሎ አማራ በተባለ ካምፕ ውስጥ እንደሚኖሩ ለዲደብሊዩ ተናግረዋል። ሕዝብና መንግሥት እያደረጉት ያለውን ድጋፍ እየተሻሻለ መሆኑን ጠቁመው ችግር ያሉትን ደግሞ ጠቅሰዋል። ያለ የሚሆን ነገር ሳፖርት እያደረጉ ነው። ደሴዎች ያመጡልን አለ። ኖርማሊ አሁን ልጆች ይታመማሉ። እስከ ደሴ አስራ ምናምን ሺህ ብር ከፍለን ያሳከምናቸው ልጆች አሉ። አሁን በጥሬው ነው፣ በጥሬ ገንዘብ ትንሽ እየጎደለን ያለው ይኸው፣ አንዳንድ የሳሙና ምንም የሆን የተለያዩ ማቴሪያሎች መብዣ ያለ የለ አሁን ትምህርት ቤት ያሉት ጠቅላላ ባለፈው በደሴ ወደ ሰማኒያ ወንበር በእኛ እርዳታ ተለምኖ ሶስት ጥቁር ሰሌዳ ጋር አድርገን ሰጥተናል። ቆቦ ላሉት የትምህርት ቤት ክፍያ ብለውና ባለፈው እስከ አምስት ሺ ብር አውጥተን መቶ ምና ሁለት መቶ ምናምን ብር ያጥር ተብሎ በቆቦ ሀይ ስኩል ላይ ለእነሱም የተወሰኑትን ሸፍነናል። አንድ ሰላሳ አምስት አርባ ተማሪ አቅማችን ላይ የፈቀደውን ኛ ሌላው ያው በህብረተሰቡ በምናምን እገዛ ተደርጎላቸዋል። እንደዚህ እያደረግን ነው። አሁን እዛ ያሉት ተማሪዎቹ አሁን የተለያየ እርዳታ ከኛ ሲመጡ ሰዎች እያስተባበርና አንዳንድ እንዲያሟሉላቸው የሚፈለገውን ነገር እያስደረግንላቸው ነው። ከቤኒሻንጉል ጉሙዝ ተፈናቅሎ በፍኖተሰላም ተሰላም የተፈናቃዮች መጠለያ የሚኖረው ብርሃን ውጌታቸው ደግሞ ቀለብ በወቅቱ አይደርሰንም፣ የመኝታ ችግር አለብን ይላል ስንዴ ራሱ በየወሩ አይመጣም። አሁን የመጣ ባለፈው ከባህር ዳር ከመጣ የመጣን ጊዜ የመጣ ነው። እስካሁን ምንም ነገር ስንዴ አልተገኘም እና በርካታ እናቶች ምናምን እየተራቡ ስለሆነ መኝታ ራሱ የሌላቸው እያለቀሱ ነው። አሁን ዝናብ እየጣለ ደግሞ ስለሆነ ሸራው እዛ ያሉበት ቦታ የሆነ ቆሻሻ መድፊያ ቡታ ሽታው ምኑ ምኑም እየጨመረ ስንዴም በአግባቡ ስላልመጣ ያለው በርካታ ችግሮች ነው ያሉ እዛ። አሁን እራሱ ጤና ጣቢያ በአካል በነገስ ጣቢያ እራሱ ይሄዳሉ ከመድኃኒቱ የተወሰነ የሚያስጨምር ከሆነ መድኃኒት የለንም እየተባለ እየተመለሱ በቃ እየታመሙ ስለ ችግር አለበት እዛው ቦታ ላይ። ይህ በእንዲህ እንዳለ የአማራ ክልል መንግስት ህብረተሰቡና ተቋማት ለተፈናቃዮች እርዳታ እንዲያደርጉ በጠየቀው መሰረት ተቋማት የገንዘብና የቁሳቁስ ድጋፍ እያደረጉ ነው። በክልሉ በ13 ካምፖች ከ90 ሺ በላይ ተፈናቃዮች መኖራቸውን የሚናገሩት የአማራ ክልል አደጋ መከላከል ምግብ ዋስትና ፕሮግራምና ልዩ ድጋፍ የሚያስፈልጋቸው አካባቢዎች ማስተባበሪያ ኮሚሽን ኮሚሽነር አቶ አማረ ክንዴ ተፈናቃዮችን መልሶ ለማቋቋም የሚያስፈልገውን የገንዘብ መጠንና እስካሁን የተገኘውን በዝርዝር አስቀምጠዋል። በአጠቃላይ ቁጥሩ በአሁኑ ሰዓት ወደ 9736 አካባቢ ይሆናል። ይሄ ተፈናቃይ ከመጣበት ጊዜ ጀምሮ ያለው በመጠለያና ከህብረተሰቡ ጋር ከዘመድ አዝማድ ያው ተጠልሎ በመጠለያና በዘመድ አዝማድ ተጠልሎ ነው የሚገኘው። በዚህ መሰረት ከፌዴራል እና ከክልል መንግስት አስፈላጊው ድጋፍ እና ቁሳቁስ እየቀረበላቸው ይገኛል። በዚህ መሰረት እቅዱን ለማስፈጸም የሚያስፈልገው ወደ 1.5 ቢሊየን ብር አካባቢ ነው። ስለዚህ በገንዘብ በተመለከተ 50 ሚሊዮን አካባቢ የሚሆን ብር የገባበት ሁኔታ ነው ያለው። በአዲስ አበባ የተለያዩ ክፍለ ከተሞች በተለያየ ጊዜ እየመጡ ድጋፋቸውን አድርገውልናል። ይህም እንግዲህ እስካሁን ባለው ሁኔታ በገንዘብ ሲተመን ከአስር ሚሊዮን ብር በላይ የሚገመት ቁሳዊ ድጋፍ የተደረገበት ሁኔታ ነው ያለው። አምባሰል የንግድ ስራ ድርጅት ለዚሁ አገልግሎት የሚውል አምስት ሚሊዮን ብር ዛሬ መለገሱን ያስታወሱት አቶ አመረ ተፈናቃዮች ላነሷቸው ቅሬታዎች ኮሚሽኑ አስፈላጊውን ድጋፍ እያደረገ መሆኑን አብራርተዋል። ኦቦ አካባቢ ላይ ከዚህ ሕክምና ጋር ተያይዞ የተነሳውን ሕክምና ወጪ በየጤና ተቋማቱ የሚሸፈንበት መንገድ ይፈጠራል ማለት ነው። ፍኖተ ሰላም አካባቢ ላይ ከፍራሽ ከምኝታ አገልግሎት ጋር እንትን ያለው በቅርቡም ልከናል። የጎደለ ነገር ካለ አሁንም ቢሆን እያየነ ማቅረብ የምንችል መሆኑን ነው። ቀል ባቅርቦት አኳያ ዘገይ የሚባለው የዚህ ወር ነው። ይሄ ደግሞ ገና ወሩ ስላልደረሰ ነው። ባለፉት ሁለት ዓመታት ወዲህ በተለያዩ ግጭቶች ምክንያት በርካታ ኢትዮጵያውያን ቤት ንብረታቸውንና ቀያቸውን እየለቀቁ በተለያዩ የመጠለያ ካምፖች ይገኛሉ። አለምነው መኮንን ለዲ ደብሊው ራዲዮ ባህር ዳር።